ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለእግዝእትነ ማርያም ድንግል ወላዲት አምላክ ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ ክርስቶስ በምሕረቱ ይዘከረን አመዳ አመዳግም ምጻቱ እያስታፍረን ለሰብሖተ ስሙ ያንቃሃነ ወበአምልኮቱ ያጽንአነ እግዝትነ ማርያም አይርጊ ይጸልወተነ ወአስተስርዪ ኀጢአተነ ቅድመ መንበሩ ለእግዚእነ ለዘአብልዐነ ዘንተ ኅብስተ ወለዘአስተየነ ዘንተ ጽዋዐ ወለዘሰራለነ ሲሳየነ ወአራዘነ ወለዘታገሰለነ ኵሎ ኃጢአተነ ወለዘወሀበነ ስጋሁ ቅዱሰ ወደሞ ክቡረ (ولا زاف النَّاسِ سكازاتي سهات نعامل وتو سهاتة وأكواتية لو لول ولا ولا دتو دنجيل ولا مسكرو كبور تاكوة سبعة سمو زياهير وتراب كلو جية وباكلو سهات